the voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ቤተክርስቲያን ላደረገችልኝ እግዚአብሔር ደግሞ ለእኔ ላደረገልኝ ውለታ መዘመር ሲያንስ ነው። ለእናቴ አንድ የዘፈንኩት ዘፈን እንደበር ስለ እናቴ ከምዘፍን እቺን አይነት እናት የሰጠኝ እግዚአብሔር በዚያ ድምፅ ለሱ ክብርን እሰጣለሁ። በድንገት ነው ዘፋኝ የሆንኩት። ዝማሬን ግን ተመኘሁት። በሰጠኸኝ ድምፅ እንድዘምር ትቀድልኝ ብዬ እዛው አውደ ምረት ላይ ነው የለመንኩት እግዚአብሔር። ድምፃዊቱ ነጻነት መለሰ፣ ዘማሪ ፓስተር አብተው ከበደ እንዲሁም ዘማሪት አቦነሽ አድነው ናቸው በቅደም ሲከተል የተሰሙት የዛሬውን የፋሲካ በዓል እንዴት ነው የምታከብሩት የሚለውን መነሻ ጥያቄ መልሰው ሲያበቁ የሕይወት ገጠመኞቻቸውንም አውግተውናል። የግል ዜማዎቻቸውን እያሰሙን አብረውን ያመሻሉ። በሳቱ ሰ ከተጻፈ ለምለሙ ቅዳሜ ያሰኘዋል። በንጉሥ ሰ የሆነ እንደሆን የተሻረ ቅዳሜ ማለት ነው። የአዲስ አበባ ተባባሪ አዘጋጃችን የንጉሥ አክሊሉ እንግዳም ከሰሙነ ሕማማት እስከ ትንሣኤ ያሉትን ቀናት ከነቃል ፍቺና ትርጓሚያቸው የሚነግሩን አባት ጋብዟል። የቃላት ነገር ከተነሳ የቃላት ምርጫችንን አስመልክተው የሚያወያዩን አንድ እንግዳም ይኖሩናል። እሁድን የማይለቀው ፋሲካ የዘንድሮው የ2007 ዛሬ ሚያዝያ አራት ቀን ዋለ ማለት ነው። እናኛም በየበኩላችን የመልካም ምኞት መግለጫችንን እናቀባ። እንኳን ለፋሲካው በዓል አደረሳችሁ ያጾማችሁትም እንኳን ጾምን ጋሙን ፈታላችሁ። አድማጮቻችን ሁሉ እንደምንሰነበታችሁ፣ እንደምንስ አመሻችሁ የምንለው ከፕሮዲውሰራችን ቴሌላይም ቤግ ጋር እኔ ያሉላ ከበደና እኔም አዲሱ አበበነን እናቀርባለን። ያልነውን ሁሉ ይዘን ከዜናው በኋላ እንመለሳለን። መልካም ምሽት። እንደምን አመሽታችኋል? ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዛሬ ጠዋት በናይሮቢ ኪኪ ዩኒቨርሲቲ ቅጽር ግቢ ውስጥ የፈነዳ የኤሌክትሪክ ማከፋፈያ ጋን ያስተጋባው ከባድ ድምፅ ሌላ የታጣቂዎች ጥቃት መስሏቸው በድንጋጤ ሲሯሯጡ ከወደቁ ተማሪዎች አንዱ ሕይወቱ አልፏል። የአልሻባብ ነውጠኛ ቡድን ታጣቂዎች በቅርቡ በጋሪሳ ዩኒቨርሲቲ ኮሌጅ ላይ ጥቃት ከፍተው 148 ተማሪዎችን መግደላቸው አይዘነጋም። ዛሬ በደረሰው ፍንዳታ ተደናግጠው ሲሸሹ ከወደቁ ተማሪዎች መካከል ከመቶ በላይ ጉዳት ደርሶባቸዋል አንዳንዶቹ የተጎዱት ሌላ የአሸባሪዎች ጥቃት መስሏቸው ከአምስተኛ ፎቅ መኝታ ክፍሎቻቸው በመስኮት እየዘለሉ ለማምለጥ ሲሞክሩ ነው ከእነዚህ ውስጥ በርካቶች ክፉኛ መጎዳታቸውን ዕለታዊ የኬንያ ዴይሊ ኔሽን ጋዜጣ ዘግቧል በናይጄሪያ የአካባቢና ምክር ቤታዊ ምርጫ በበርካታ ስፍራዎች ችግር መፈጠሩ ከተዘገበ በኋላ የድምፅ መስጠቱ ጊዜ ተራዝሞ ዛሬም እንዲቀጥል ተደርጓል በዚህ ምርጫ ሕዝቡ ሰላሳ ስድስት የክፍለ ግዛት አስተዳዳሪዎችን ለመምረጥ ድምፁን ይሰጣል። የተሳታፊው ብዛት ግን ፕሬዚደንቱን ለመምረጥ ከወጣው ሕዝብ ብዛት ጋር ሲተያይ በጣም አነስተኛ ነው ተብሏል። የቀድሞው ፕሬዚደንት ጉድላክ ጆናታን በሰላማዊ የሥልጣን ሽግግር ቢሮአቸውን ሲያስረክቡ የመጀመሪያው ርዕሰ ብሔር ሆነዋል። በዋና ከተማዋ በአቡጃ የገለልተኛው ብሔራዊ ምርጫ ቦርድ ባለሥልጣናት ሲናገሩ ትላንት በተለያዩ ድምፅ መስጫ ጣቢያዎች በተለይም በሀገሪቱ ደቡብና ደቡብ ምስራቅ ግዛቶች ሁከት ተፈጥሮ 66 የሚሆኑ ሪፖርቶች ቀርበዋል ብለዋል። የምርጫ ታዛቢዎች በሪቨር ስቴቱ ሁከት ሰባት ሰዎች መገደላቸውንና በዚያ የሚገኘው የምርጫ ኮሚሽኑ ቢሮ በፈንጂ መመታቱን አስታውቀዋል። እማኞች በየጎዳናው ተኩስ በመካሄዱ አብዛኞቹ ድምፅ ሰጪ ከቤታቸው መውጣት እንዳልቻሉ ተናግረዋል። በሌጎስ፣ በዴልታ፣ በኤበኒ እንዲሁም አኳ ክፍለ ግዛቶች ከምርጫ ጋር የተያያዙ ሁከቶች መድረሳቸውም ተዘግቧል። ሳዑዲ አረቢያ በጎረቤት የመን በቴህራን በሚደገፉ የሁቲ ሺሃ ተዋጊዎች ላይ የምታካሄደውን የአየር ድብደባ እንድታቆም ከኢራን የቀረበላትን ጥሪ ዛሬ ውድቅ አድርጋለች። የኢራኑ ከፍተኛ መሪ አያቶላ አሊ ሐሜኒ ባለፈው ሳምንት ሲናገሩ በሪያድ በሪያድ መሩ ጣምራ ኃይሎች የሚካሄደው የቦምብ ድብደባ በሰብአዊ ፍጅት የሚያስጠይቅ ወንጀል ነው ብለዋል። የሳውዲ ውጭ ጉዳይ ሚኒስትር ሳዑድ አልፋይሳል ግን እኛ ወደ የመን የሄድ ነው ለራሳችን ጥቅም ሳይሆን ሕጋዊውን የፕሬዝደንት አብድራቡ ማንሱር ሃዲን መንግስት ወደ ስልጣን እንዲመለስ ለመርዳት ነው ብለዋል። ኢራን ደግሞ ለየመን ኃላፊ አይደለችም ሲሉ የሳውዲው ዲፕሎማት ተችተዋል። የየመኑ ፕሬዝደንት በሀገራቸው የተፈጠረውን ትርምስ ሸሽተው በአሁኑ ወቅት ሳውዲ ውስጥ ይገኛሉ። አድማቾች የዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ታሪካዊውን የፊት ለፊት ግንኙነት ከኩባው አቻቸው ራውል ካስትሮ እንዲሁም ለመጀመሪያ ጊዜ ከቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ጋር ከተወያዩ በኋላ ወደ ዋሽንግተን ተመልሰዋል። ኦባማ በፓናማ ከካስትሮ ጋር ያደረጉት ንግግር በዩናይትድ ስቴትስ ለፕሬዚደንትነት ለመወዳደር ከቀረቡ አብዛኞቹ ሪፐብሊካን ጠንካራ ትችት ቀርቦበታል። አባታቸው ኪዩባ የተወለዱት የቴክሳሱ ሴናተር ቴድ ክሩዝ በመግለጫቸው የፕሬዚደንት ኦባማ አስተዳደር በጀመረው አእምሮን በሚረብሽ አካሄድ ቀጥሎ፣ አሁን ደግሞ ሌላ ዋጋቢስ ስምምነት ከኮሚኒስቱ ኪዩባ አምባገነን ጋር ለማድረግ በሂደት ላይ ይገኛል ብለዋል። የፕሬዚደንት ኦባማ አካሄድ ከኢኮኖሚ ችግር ለመላቀቅና በዓለም አቀፉ መድረክ እውቅና ለማግኘት የሚጥሩትን ካስትሮ ፍላጎት በትክክል ያስፈጽማል ሲሉም ተችተዋል። የፍሎሪዳው አስተዳዳሪ ጄብ ቡሽ በበኩላቸው ደግሞ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አልገናኝም ያሉት ኦባማ ለምን ለጨካኝና አምባገነን አስተዳደር እውቅና ሰጡ ሲሉ በትዊተር መልእክታቸው ጠይቀዋል። ፕሬዚደንት ኦባማ ዛሬ ሲናገሩ ከራውል ካስትሮ ጋር የተደረገው ውይይት ለመጻዊ ግንኙነታችን አንድ እርምጃ ወደፊት ነው ብለዋል። በመጨረሻም ፕሬዚደንት ባራክ ኦባማ የኑክሌየር ግንባታ ፕሮግራሟን ለመገደብ ከኢራን ጋር በመሠረተ ሀሳብ ደረጃ የደረሱት ጊዜያዊ ስምምነት የሪፐብሊካን ፓርቲው አባላት መተቸታቸውን ቀጥለዋል። እንደ አውሮፓን ዘመን አቆጣጠር በ2012 ዓ ም በተካሄደው ፕሬዚደንታዊ ምርጫ በኦባማ የተሸነፉት ሚት ሮምኒ ዛሬ ከፋክስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ዩናይትድ ስቴትስና አምስቱ የዓለም ኃያላን መንግስታት ከኢራን ጋር ያካሄዱት ድርድር የእኛንና የቀሪውን ዓለም ደህንነት ሊያስጠብቅ የሚችል አይደለም ብለዋል። ቴሄራን የኑክሌር ጦር መሳሪያ እንድትገነባ፣ ይቅርታ ቴሄራን የኑክሌር ጦር መሳሪያ እንዳትገነባ ለመከላከል በተያዘ ጥረት ምዕራባውያንና የተባበሩት መንግስታት የጣሉት የኢኮኖሚ ማዕቀብ ሊጠናከር ይገባል ሲሉም ሚት ሮምኒ ጥሪ አስተላልፈዋል። በ2008 ፕሬዝደንታዊ ምርጫ በኦባማ የተሸነፉት ሌላው ሴናተር ጆን ማኬን በበኩላቸው በስምምነት ውስጥ ስለ ምርመራና ማዕቀብ ጉዳዮች በኦባማ አስተዳደርና በኢራኑ ታላቁ መሪ የተሰጡ መግለጫዎች ያለመጣጣማቸው የማይካድ ሐቅ ነው ብለዋል። ዜናው አበቃ። አትሰቀል ይቅር በገባለት ቃሉ አባትህ ለእኛ አባት አንተ ለእኛ ሞተህ ልንድን ከኀጢአት እኛን አድናለሁ ብለህ ከመከራ መስቀል ተሸክመህ አትውጣ ተራራ በጨካኞች ጅራፍ አይገረፍ ጀርባህ ምስማር አይቸንከር በእጅና በእግሮችህ በጦር አይወጋ አይበሳ ጎንህ አትጠጣ ፍጹም የሐሞት መራራ አድናለሁ ብለህ እኛን ከመከራ መከራ አይብዛ መከራችን ላይቀር ተንገላታ አትሙት አተሰቀል ይቅሩ ተከባብሮ መኖር አብሮ መብላት ቀርቶ ጥላቻ ጭካኔ መከራ በርክቶ ወንድማማችነት ፍቅር መተባበር አንድነት ነጻነት ፍጹም ጠፍተው ከአገር መቻቻል ደግነት ከአገር ተሰደው ግፍ በደል በርክቶ ሞልቶ ፈሶ ጽዋው ሰው ሆነን ሰው ካልሆን ተፈጥረን ባምሳልህ ከሰማዬ ሰማይ ወርደህ ከዙፋንህ አፈር ለባሽ ገላ ከንቱ ሥጋ ለብሰህ አትሰቀል በቃ እኛን ላድን ብለህ ይልቅስ ከሰሙህ እንዲህ ምከራቸው እንደዚህ በላቸው ሥልጣን ተገን አርጎ ቀምቶ የበላ ለሥጋው አድልቶ ወገኑን ያጉላላ ዘረኝነት አርሶ ቂም በቀል የዘራ የሚያበዛ ትቢት ሰው የሚያስፈራራ ውሸት ያመረተ በደል የከመረ በግፍ የገደለ ወህኒ ቤት ያጐረ ጥላቻን አንግሶ ፍቅርን ያኰሰሰ ወንድሙን የገፋ በደል ያነገሰ ቁጣዬን አብስቶ መከራውን ያጭዳል። ሕዝቤን አታጉላሉ ከእንግዲህ ይበቃል ብለህ ንገራቸው ሥልጣን ላዋስካቸው ልቦና ቢገዙ ድንገት ቢመለሱ ወደ ህሊናቸው። ግን የሕዝብህን ጩኸት እየሰማ ጆሮህ ሥቃይ መከራውን እያየኸው ባይንህ ሲካድስብእናው ፈጥረኸው ባምሳልህ ዝምታህ ከበዛ ከዘገየ ፍርድህ ላማ ሰበቅታኒ ኤሎሄ ኤሎሄ፣ ለአባትህ ልናገር፣ ቁምስቅልህ ይብቃ፣ እኛ ልዳንምና፣ አትሰቀል ይቀር፣ አትሰቀል ይቀር። ግጥሟ የፈረንሳዩ አድማጫችን ያስራደው ነች። ሰላም አዲሱና አሉላ፣ እንደምንከረማችሁ በቅርቡ የጨነቅርኳትን ግጥም ልልክላችሁ አስቤ የዘንድሮ የራዲዮ መጽሔት ዝግጅታችሁ ታዲያ እሁድ የፋሲካ ዕለት የሚውል በመሆኑ ሰኔና ሰኞ በመገጣጠማቸው ከዚህ በፊት ልኬላችሁ በይደር ቀርቶ የነበረውን ግጥሜን በድጋሜ ልኬላችኋለሁ። እንግዲህ ሁለት ጊዜ ይደር የለምና ለወገኖቼ በአየር ላይ ወንጭፉልን። ከታላቅ አክብሮት ጋር አስራደው ከፈረንሳይ እናመሰግናለን። በዚህ አጋጣሚ እርሶንም አድማጮችንም በድጋሜ መልካም በዓል መልካም ፋሲካ እንላለን። Thank you. بككعدلرسكن تحمكتمك بكتك دالرسك جتورمس የነጻነት እድሜ ሰጠህን ዜማ ከሶስት እንግዶቻችን ጋር ያደረግነው ውይይት መንደርደሪያ እንደሆነ መንደርደሪያ ነው። ልክ ነው። አድማጮችም ይገምታሉ። በዓሉን ለሚያከብሩ የክርስትና እምነት ተከታይ ለሆኑ አድማጮቻችን እንኳን አደረሳችሁ፣ መልካም ፋሲካ እንላለን። ወደ ሶስቱ እንግዶች እንለፍ። ከነጻነት እንጀምር። ነጻነት መለሰ ማንም አድማጭ የሚያውቀው አርቲስት ነች። ዘፋይ ነች። መዝሙር ትዘምራለች። እንዲያውም አሁን አዲስ ሲዲ አውጥታለች መንፈሳዊ መዝሙር ደሞ አሁን ፋሲካ ነው፣ አዲስ ነው ሲዲዮ ይሄ መንፈሳዊ መዝሙር። አጋጣሚ በመጠቀም ዘፈንም መዝሙርም እንዴት ነው በሚል እሷ ደግሞ የሚሰማትን ለምን እንዴት እንደምታረግ ትገልጥልናለች ። አንዷ እሷ ነች። ሌላው ከዚህ ቀደም የማቅረብ እድል የነበረን አይመስለኝም። በስራዎቹ በኦሮምኛ ዘፈኖቹ ከብዙ አመታት በፊት የሚታወቅ በቋንቋው ተናጋሪዎች ብቻ ሳይሆን ቋንቋውን በማይችሉ ጭምር የሚወደድ አብተው ከበደ ከፍተኛ እውቅና የነበረው በዘፋኝነቱ ዛሬ መንፈሳዊ የፕሮቴስታንት ክርስትና እምነት ተከታይ ዘማሪ ፓስተር ነው። ሌላዋ ደግሞ እንግዳችን ሶስተኛዋ አቦነሽ አድነው ነች። አቦነሽ አድነው ድምፃዊት አርቲስት ነበረች። እስከ ቅርብ ጊዜ ድረስ በእውቅ ዘፈኖቿ ነበር የምትታወቀው። እሷ ደግሞ ጠቅለላ የኦርቶዶክስ ቤተ ክርስቲያን ዘማሪ ትሆናለች። እነዚህ ሶስቱ ጥሩ የፋሲካ በዓል አብረውን ያከብራሉ። ተራቸውን እየጠበቁ ነው ሁሉም። እስቲ ነጻነት ካንቺን ጀምር ዘማሪነትና አርቲስትነት እንዴት ነው? እንኳን አደረሰሽ። እንኳን አብሮ አደረሰን። እንድዘምርላችሁ እና ከዛ በኋላ እንቀጥላለን። እግዚአብሔርን የምትወዱ ካላችሁ አልቀሱለት፣ ዘምሩለት ብሎ የሚለው ነው። እኔም ደግሞ ለዚህ ላደረሰኝ ህይወቴን ለለወጠልኝ በሞቱ እኔን ሰው ላደረገኝ እግዚአብሔር በዝማሬ በማወደስ አስጋን አከብረዋለሁ። ፓስተር አብተው ከበደ ከኢትዮጵያ ወንጌላች ቤተ ክርስቲያን ልክ ነኝ። አዎ፣ እግዚአብሔር ይስጥልኝ ስለሰጣችሁኝ ድል የፋሲካ በዓል በማንኛውም ክርስቲያን ህይወት ውስጥ ትልቁና የመጀመሪያው በጣም በትልቅ ክብር የሚከበር በዓል ነው። ጌታ ኢየሱስ ክርስቶስ እግዚአብሔር ወልድ ሰው ሆኖ ከድንግል ማርያም ተወልዶ መጥቶ ስለ ኃጢአታችን በመስቀልና ህይወቱን የሰጠበት ጉዳይ ነው። ሰውና እግዚአብሔርን ያስታረቀበት መካከል ገብቶ የእኛን እርግማን የእኛን ኃጢአት የእኛን ቁጣ በራሱ ላይ ከተሸከመ በኋላ ሁሉን ነገር ጨርሶ ተፈጸመ ካለ በኋላ በሱ በኩል የዘላለምን መዳን እንድናገኝ ከሲኦል አፍ ያመለጥንበት ጉዳይ ስለሆነ ከበዓል ሁሉ ትልቁ በዓል ወደው በዓል ነውና የምናከብረው ተሰባስበን የእግዚአብሔርን ቃል በመማር እግዚአብሔርን በማምለክ በዝማሬ ቅዳሜ ማታ አብረን በመቁረስ በትልቅ ሁኔታ ነው። በጣም ትልቅ በዓል ነው። አቦነሽም እንደዚህ ውድል እንስጥና አቦነሽ፣ እንኳን አደረሰሽ። እንዴት ነው የምታከብ? አደረሰን። ይህንን እድል ስለሰጣችሁኝ ቪኦኤ ጋዜጠኞች በጣም ትልቅ ምስጋና አቅርባለሁኝ። ለእኔ የተለየ ነው ፋሲካ፣ ደስ የሚለኝ ዓመት በዓል ነው። ከልጅነቴም ጀምሮ ከቤተሰቦቼ ጋር አሁን ደግሞ በደንብ ሲገባኝ እግዚአብሔር የሰው ልጆችን ወዶ የሰውን ልጆች ለማዳን ወደዚህ ዓለም ባሰበበት ሰዓት ከድንግል ማርያም ክርስቶስ እንዲወለድ አድርጎ በዚህ ዓለም ላይ ኃጢአተኞችን የታመሙትን ፈውሶ በመስቀል ላይ ደግሞ እንደገና ኃጢአታችንን አድኖን ከሞት በኋላ ትንሣኤ እንዳለ ያሳየበት ጊዜ ስለሆነ በጣም ደስ የሚል አመተባል ነው። ቤተክርስቲያን አድራለሁኝ ስዘምር እንደዚሁ ነው። እንግዲህ መከብረው መዝሙር እንቀጥል እንዳለ ይመስለኛል። አሁን አቦነሽ እኮ አስጎመጀሽን ስዘምር አደርኩ ብለሻል። ድምጽሽ የዘመረም ይመስላል። ና ነፃነት፣ ጌታን የምትወድ ሁሉ አልቅሱለት የሚለውን አሰምተናለች። አንቺ ምን ዜማ ትጋብዥናለች? ተነሱ ለምስጋና የሚለው እዚሁ ሲዲ ላይ ያለው፣ እስኪ በድምጽሽ ተነሱ ለምስጋና ተነሱ ለዝማሬ፣ ተነሱ ለምስጋና፣ ተነሱ ለዝማሬ፣ ለዚህ ላበቃን እንዘምርለት፣ በዙፋኑ ፊት እንስገድለት። ለዚህ ላበቃን እንዘምርለት፣ በዙፋኑ ፊት እንስገድለት። ከሲዲው ላይ ደግሞ

ከፊት ቀይ ባህር ከኋላ የበሮን ምንኛ አስጨናቂ አስቸጋሪ ቢሆን እንደ በደሙሴ ስሙን አነሳለሁ ባህር ይከፈላል በደረቅ አልባል። ከሶስቱ እንግዶቻችን አንዱ ዘማሪ ፓስተር አብተው ከበደ የሚለው እና እሱ ራሱ የመረጠው ነው ደሞ ሱ ምርጫ ነው ትክክል ደግሞ ተመልሰን እናመጣቸዋለን ልክ ነው እኛ ደግሞ የቃላት ምርጫችን በሚል ርዕስ አንድ እንግዳችን አንድ ጽሑፍ ነብበውናል በአማርኛ መካከል ስለምናስገባቸው የውጭ ቃላት ሲነሳ እስከ ተግባባን ድረስ ምን አለበት ቋንቋ እኮ መግባቢያ ማለት ነው እሱ ይባል እሰማለሁ ብለው ይጀምሩና ቋንቋ ግን መግባቢያ ብቻ ሳይሆን ታሪካዊና ባህላዊ ቅርስም ነው ስለዚህም ነው ብዙን የማይነገሩ ቋንቋዎች እንኳን ለምሳሌ ኢየሱስ ያስተማረበት አራማይክ እንዳይጠፋ ጥረት የሚደረገው። በማኅበራዊ ኑሯችንም ለሰዎች የሚኖረንን አክብሮት ከሚወስኑት አንዱ የቃላት ምርጫችን ነው እንደ መጣላቸው ለሚናገሩ ሰዎች ጥሩ ግምት አይኖረንም፣ ይላሉ ሲቀጥሉ እንግዳቸው። እኛ ደግሞ ይህን መሰል ዝግጅት ደጋግመን ስለነካካ ነው። ይልቁንም ከነገ ዛሬ እያልን ስላላቀረብ ነው። የዶክተር ኃይሌ ከበደን ጽሁፍ ስናይ ለምን ከርሳቸው አስተያየት አንነሳም ብለን አዋየ ናቸው። በሚኒሶታ ዩኒቨርሲቲ የሂሳብና የፊዚክስ መምህር ናቸው። የቃላት ምርጫችን ብለው ለመጻፍ ምን አነሳሳቸው? ዶክተር ኃይሌ ይህንን ለመጻፍ ምን አነሳሳው? ከዛን ጀምር እንችላለን። እሺ፣ ከድሮም የውጭ ቃላት ደባልቀው ሲነገር አልወድም ነበር። በልጅነት ነው ግን ያኔ ያን ያህል ብዙ አይደረግም ነበር። አሁን ግን ሳይ በተለይ በመገናኛ ብዙኃን በጣም ተለመደ። በውጭም ደግሞ እንደ በፊቱ ሳይሆን አሁን ትልቁም ትንሹም ወንዱም ሴቱም አዛውንቱም ወጣቱም ሁሉም ሲያደርገው ስለምሰማ ይሄ ነገር በዛ እና አንድ ነገር እናስብበት ከሚል አኳያ ነው የጀመርኩት። ከውጭ የተወረሱ አማርኛ የሆኑ ቃላትም እርስዎ ጽሁፎ ላይ ደርድረዋል። እነዛ እንግዲህ ተቀባይነት አግኝተዋልና እንጠቀምባቸው ነው ወይንስ በግድ መተካት አለባቸው ነው? እንደ መሰላዊ መተካት አለባቸው የሚል ሀሳብ ሰንዝረዋል። ያው አንዳንዶቹ ከመጀመሪያውም አማርኛ ቃላት የነበራቸው እኛ ዝም ብለን አማርኛውን እያደን እየተው ነው ነው አንዳንዱ ደግሞ ሲመጣም ራሱ ከመጀመሪያው አማርኛ ቃል ያልተፈጠረለት ስለሆነ የሚፈጥርልን ተቋም ስላልነበረ ይመስለኛል። እና ቢቻል ቢቻል እኛ ቀስያን እነዚህን ብንለውጣቸው በጣም ደስ ይለኛል። የቃላት ውርሱን መወራረስ ብለው ይጀምሩ ይጀምሩና የአንድ ወገን መሆኑን ሊያሳዩ መውረስ ብቻ አደል ብለው በቀልዳ ቀልድ ዘይቤ ይገልጹታል፣ በአብዛኛው ከጣሊያንኛ፣ ከአረበኛ ከእንግሊዝኛ የተወረሱ ቃላትን ምናልባትም ሙያውን ሳይንስ ሂደት በተከተለ መልኩ በሰንጠረዥ አስቀምጠው የውርስ ቃላቶቹ ምን እንደሚመስሉ በዝርዝር ያስረዳሉ። የቃላት ምርጫችን በሚለው አዲሱ ቀደም ብሎ በጠቀሰው ጽሑፎ ይሄ ከቁሱ ጋር አብሮ የሚመጣ ቃል እንደ ገለጹት ስም ያልነበረው አንዳንዴ ግዙዝ ነገሩ ብቻ ሳይሆን ጽንሰ ሀሳቡም የሌለ ሲሆን ሌሎች ባህሎችም የግድ የሚወርሱበት ሁኔታ ያስገድዳልና ከዛ አንጻርስ ምን ይመለከታሉ? ለአገር ባህል ወግ እንዲስማማ አድርጎ ያንን ማስተካከል አንድ ነገር ነው። ግን ቅድም እንዳሉት ቀድሞ የነበረ ስያሜውን አጥፍቶ ሳይሆን የሌለ ነገር ሲሆን መቀበሉ በተወሰነ ደረጃም ቢሆን ግዴታ አይሆንም ወይ? ግዴታ ሚሆን አይመስለኝም። ከመጀመሪያው አንድ ነገር ሲገባ ብዙ የቋንቋ ምሁራን አሉን። አንድ ተቋም ተፈጥሮ ለእነዛ ቃላት የሚሆን ምትክ ለመፍጠር የአማርኛ ቃል ለመፍጠር የሚቻልበት መንገድ ቢሞክሩም ያቅታቸው አይመስለኝም። ከዚህም በፊት ደግሞ አሁን ለምሳሌ ስልክ ኢትዮጵያ ሲገባ ስልክ አልነበረንም፣ ግን ያው ስሙ ወጥቶለታል የአማርኛ ስም እና ይከብድ ይሆናል ግን የሚቻል ይመስለኛል የመፈለግ የፍላጎት ጉዳይ ነው በተረፈ ግን ልክ ነው አዲስ ጽንሰ ሀሳብ ሲገባ የውጭ ቃል የመቀበሉን ነገር ትንሽ ይታየኛል ግን ባይሆን ይመረጣል ማለት ነው እስኪ ትንሽ ገፋ አድርገን እንሂድ ዶክተር ሀይሌ አሁን እንዳሉት ከዚህ ቀደም የሳይንስ ሰዎች የቋንቋ የሂሳብ ባለሙያዎች በዩኔስኮ ድጋፍ መሰረታቸው ባዕድ የሆኑ ቃላትን አገርኛ ለማድረግ በአገር በወጉ መወረስ ብቻ ሳይሆን እንዲስማሙ አድርገው የሚውሉበት ሁኔታ ላይ ጥናት የተደረገ መሆኑን የሚጠቁሙ ጽሁፎች ተመልክቻለሁ። የቆየ ይመስለኛል። ይሄ እንግዲህ ከሀያና ሰላሳ አመታት በፊት ሊሆን ይችላል። እንደዛ አይነት ሙከራዎች ማስፈለጋቸውን ብዙ ምሁራኖች ይሄ ሲነሳ ይስማማሉ። በሌላ ወገን ግን እያለ ተመጣጣኝ ሚዛናዊ የሆነ ያንን የተባለ ሀሳብ ጥሩ አድርጎ የሚገልጽ ቃል ባለበት፣ የአማርኛ ወይም የአገር በቀል ቃል ባለበት እሱን አሳንሶ የማየቱ ጉዳይ እንደ ችግር የሚታይ ነውና እስከ ተግባባን ድረስ ምን አለበት የሚለውን አነጋገር ተችተው ይጀምራሉ። ታሪካዊና ባህላዊ ቅርስም ነው ሲሉ ገፋ አድርገው ይሄዳሉ። ከዛ አንጻር ባሉታዊነት የሚታየውን ደግሞ እስኪ በሱ መልኩ የተመለከቱትን ለአድማጮቻችን ያጋሩ። በመጀመሪያ ዚህ የጻፉትን ስላነበባችሁኝ በጣም ነው ማመሰግናችሁ። በጣም ደስ ብሎኛል ለራሴ ነው። ሁለተኛ ደግሞ አሁን ለምሳሌ እኔ በልጅነቴ ያው ቤተሰቦቼም ሲገዙኝ የእግር ሹራብ እንካ ተገዝቶን ላልተብ ይሰጠኛል፣ እና የማውቀው የእግር ሹራብ ነው። አሁን ኢትዮጵያ ሄጄ አንድ መደብር ገብቼ ብዙ መደብር ነው የገብቼ ስጠይቅ የእግር ሽራብ አለ ስላቸው ወይ አላውቀውም አይሉም የለም ይላሉ። ካልሲ በሚለው ሁሉ በሚያዘወትረው የተሳሳተ በሚመስለው መንገድ ከመሄድ ለመሞከር ነው የሚጠይቋቸው በትክክለኛው ልጠቀም ብለው ልጠቀም ብዬ ና ደግሞ ምናልባት አንዴ ከሰሙት ደሞ ወደፊት ስ ይደገማለውን ብዬ ግሽራብ ስ ምንድን ነው የእግር ሽራብ ብሎ አይጠይቁኝም። የለም ነው የሚሉት በቃ እንዳወቁቶ ነው በእርግጠኛነት እኔ ደግሞ እንደሱ ዝም ብዬ ወይ ተሳስታቸዋል ሳልላቸው ናቸው ወይ ያንን ብትሰጡኝ ብዬ በጣታ ያመልክቸው እጠይቃቸው ካልሲ ብሎ ይሰጡኛል። እና አሁን ግን ወጣቱም አዛውንቱም ሁሉም ሰው ካልሲ ስለሚለው እንዴት ይሻላል ብዬ እኮ ነው። ታዲያ ካልሲ ብለው ካልሲውን ሰጦት፣ በነገራችን ላይ የግርሹራ በማለት ፈንታ ካልሲ ብለው ትክክለኛውን ነግረው ለመውጣት ይሞክራሉ። ታዲያ ይሞክራሉ ግን ተሳስተሃል ላለማለት ነትንስ ግለሰቡ ዝም ብዬ በቃ የግሽ ራብ አገኘው ብዬ ይሄዳለሁ ማሳየት ነው የሚሞክሩት። ግን እንደ አንተ ተሳስተሃል ማለቱን ስላልፈር እንጂ ግን አሉላ ባነሳው ላይ ጽሁፎን ሲጀምሩ ቋንቋ መግቢያቢያ ነው ና ከተግባባን ምን አለበት የሚሉትን ሰዎች ቅድም አሉላ ጨረፍ አድርጎታል። በመተቸት ደረጃ ነው የሚጀምሩት በዛ ብንቀጥል ምን አለበት ከተግባባን ቢባል እንደው ኮስተር ብሎ መከራከሪያ ነጥቡ ምንድን ነው? ቋንቋ መግባቢያ ነው ብለው ዝም ይላሉ ሰዎች። መግባቢያነቱን እኔ አልክድም። መግባቢያ ግን ከመግባቢያነት አልፎ ሌላም ሌሎችን የቋንቋን ባህሪዎች የቋንቋን የቋንቋን ባህሪዎች መተው ላይ ነው እኔ መግባቢያ ነቱ ጥሩ ነው ግን ታሪካዊ ቅርስነቱ፣ ባህላዊ ቅርስነቱ ከማንነታችን ጋር የተያያዘ መሆኑን ሁሉ እሱን አብሮን መጣሉን ነው ያልደገፍኩት፣ እንጂ መግባቢያነቱን አልተቃወምኩም በጭራሽ። ይሄ ምናልባትም አንድ ሌላ ጥያቄ ያስነሳል። እንዳሉት ቋንቋ የባህልና የታሪክ ቅርስነቱን ይዞ የስልጣኔዎች መሰረትም ነው። በቋንቋቸው አዳዲስ ጽንሰ ሀሳቦችን መግለጽ በቻሉበት ያህል ወደፊት ማየት መመልከት ይችላሉ ተብሎ ነው የሚታመነውና ና ከስልጣኔም አንጻር የራስ የሆነ ስልጣኔ እድገት የሚመኙትን ለውጥ ለማምጣትም ቋንቋን አሳንሶ ማየት አይቻልም የሚል ፍልስፍና ነው ያለውና ከዛ አንጻርስ እንዴት ይመለከቱታል እርስዎ? የሳይንስ ሰው ነዎት በአንድ ግን በሙያው በሙያው እኔ በ በሙያ በዛ በ በጣም የሳይንስ ሳኒያን ግዝም ውስጥ ሳስተምር ሙሉ በሙሉ ያው በዚህ አገር ቋንቋ ነው ማስተምረው እና አንዳንዴ ቤት ስገባ ሳስበው እንዴ ሙሉ በ በሙሉ በእንግሊዝኛ መነጋገር ከቻልኩ እንዴት ነው ሙሉ በ በሙሉ አማርኛ መነጋገር ማልችለው የሚል ነገር ስለሚሰማኝ ሳስበው ደግሞ ብዙውን ነገር በአማርኛ አስተካክ የመናገር ስለመሞክር ነው። ያው በዚህም ቋንቋ በዚህም ሀገር ቋንቋ ስናገር የሚሰምርልኝ በዛ ምክንያቱ በአማርኛ ትክክል ሰማስበው ነን የሚሰራልኝ በዛ እያየሁት ነው። ይሄ አዲሱ አሁን ዶክተር ሀይሌ የሚነካኳቸው ጉዳዮች ሰፋ ያለ ውይይትም ይጠይቃሉ። የፍልስፍና የስነ ሰው ጥናትና ከቋንቋም አለፍ ያሉ ሁኔታዎችን የሚመለከት ጉዳይ ይጋብዛል። ግን እንደው ከእሳቸው ጋር የተያዙ አንድ ሁለት ጥያቄዎችን ብንወረወር ምናልባት መልሰንም ልናመጣቸው እንችላለን። አንተ ብትይ ይህም ውይይት ራሱ ምናልባት ጀምር አድርገ ነው የሚቀጥለውን ክፍል ማዳበሪያ ይሆናል። ሌላው ውይይታችን እንደው ዶክተር ሀይሌ ወደዚህ አይነት አሁን እርስዎ ከሙያው ቀደም ሲል አስተዋውቀናል፣ የሂሳብ እና የፊዚክስ መምህር ነት በዚህ ላይ ለማድላት እንደው ጊዜውስ እንዴት ተገኘ? እንዴትስ አስተሳሰቡ መጣ? ሌላ ደግሞ ቀደም ሲል ከኢንተርቪው አስቀድሞ ስንነጋገር ሌሎችም ያልወጡ ጽሁፎች አሉኝ ብለዋል። እነዛስ በምን ላይ ያተኮሩ ናቸው? አንዳንድ እንግዲህ አዲስ አበባ አልፎ አልፎ ይሄዳለሁኝ። በሚሄድበት ጊዜ ያው እዛ ብዙም ደሞ ልቤ ለማጥናት ሂሳብ ለመስራት ፊዚክስ ለመስራት ብዙም ሁኔታው ስለማይመችኝ ትንሽ ቁጭ እየማንበብ ግን እችላለሁ አማርኛ ጽሁፍ እንደዚህ እና በአጋጣሚ አንድ መጽሐፍት የሚሸጥበት መደብር ሄጄ እዛ ሳይ አንድ የአማርኛ መዝገበ ቃላት ወጥቶ በቃ እዛ ላይ ከፍቼ ሳይሆን መዝገበ ቃላቱን በቃ ብዙ ብዙ ብዙ የውጭ ቃላት ሲገቡ ጊዜ ይሄ ነገር እንዴት ነው? እኔ ሙያዬ አይደለም ግን ሙያቸው የሆኑ ሰዎች ለምን ዝም አሉ ብዬ ነው በቃ አንዱም እንትን ያልኩት እነሱን ከማውቀስ እኔ ነ ብጀምርና እነሱ ደግሞ ቢሰሩት የበለጠ ሙያቸው ስለሆነ የበለጠ የአማረ ነገር ሊሰሩ ይችላሉ። ግን እስቲ እንደ ሰው መቼም ያለውን ኮረወረ ሰሪያ አይባልም ተብሏል ብዬ ቀደም ብሎ አዲሱ እንደ ጠቀመው ከዚህ ቀደም የጋበዝናቸው ባለሙያዎቹ በችግርነቱ ጎልቶ ይታያቸዋል፣ በየቀኑ ያሳስባቸዋል፣ ያንን በፕሮግራማችን ገልጸዋል። ምናልባትም በትምህርት ቤትና በአንዳንድ ጥናት ስራዎች ብቻ የተገደበ የውይይት መንፈስ ወይም በጽሁፍ የሚወጡ ጉዳዮች እንዲህ እንዳሁኑ ለመገናኛ ብዙኃን ደርሶ ብዙኃን ጋር የምናቀርብበትን ሁኔታ በእኛም በኩል ገፍተን እንደምንቀጥለው ባለሙያዎቹም እንደሚያደርጉ ተስፋ አደርጋለሁ። ግን አድማጮች ለዚህ ውይይት መነሻ የሆነችንን ይችን ምጥን ጽሁፎን ምንነት በመጠኑም ቢሆን ማሳየት ያለብን ይመስለኛል። አዲሱ በሰንጠረዥ ያስቀመጡት ውስጥ አማርኛ ከመሆኑ በፊት ቃሉ ምንጩ እንግሊዘኛ ሆኖ ከዛ ጣሊያንኛ እንዴት እንደመጣ ከዛ ደግሞ አማርኛ ሲሆን ምን እንደሚመስል ያሳያሉ። ፕሪዝን የሚለውን በጣሊያንኛ ካርቸሬ ከርቸል የሆነው እናየዋለን። ፐርስ ቦርሳ፣ በአማርኛ ቦርሳ ይሆናል። ቲዩብ የሚለው በእንግሊዘኛ በጣሊያንኛ ቱቦ፣ በአማርኛውም ቱቦ ይሆናል። እንዲህ እያለ በምሳሌ ያስቀመጧቸዋሉ። በጣም የሳብኝ ምናልባትም አማርኛ መስለውን ላናያቸው ልንዘላቸው የምንችል ቃላት ምንጫቸው ግን አማርኛ ያለ መሆኑን በሚያሳይ መልኩ አውጥተዋቸዋል። የቃላት ምርጫችን የሚለውን ምጥን ጽሁፋቸውን መመልከት እድሉን ማግኘት የሚችሉ ሰዎች እንዲያዩት ያህል ብቻ ነው እንደ ሀሳቡን የምናነሳው ካቦ፣ ታኮ፣ ቢራ፣ ሱጎ፣ ቱታ፣ ዳማ፣ ቦሎ ቃላቱ ብዙ ናቸው። ይህን ፕሮግራም የሚከታተሉ ሰዎች እንደው መለስ ብለው ከራሳቸው ጋር ሲጫወቱ ይሄ ልክ ቃል አማርኛ አይደለም የሚባባሉበትን እድል የሚፈጥር ይመስላል። ሰፊ ውይይት የመጠየቁን ያህል እንግዲህ ሰዓታችን ምጥንነት፣ ሌሎች ጥያቄዎች ከሌሉ አዲሱ ዶክተር ኃይሌ እንድናገኝ ማድረግ ነው መልሳል። ቀደም ሲል ያነሳን ብላቸው ጥያቄ አለ። ሌሎችም ጽሁፎች አሉኝ ያዘጋጀዋቸው ብለዋል። ና በምን ላይ ናቸው? ከዚህ ጋር እያያዛሉ ወይስ የተለዩ ናቸው? ምንድናቸው? ጽሁፎቹ በምን ላይ ያተኮሩ ናቸው? ሌሎች አንደኛው እዚህ በመጀመሪያ ላይ አንድ እዚሁ ላይ እንዳለን እኔ በተለይ ይህን ጽሁፍ ስጽፍ በጣም የተሰማኝ ነገር ቋንቋ መወራረስ መኖሩን አውቃለሁኝ። ከአረብኛም ከብዙ የወረስ ነው አለ። ግን በተለይ በተለይ በቃ በዚህ በአምስቱ ዓመት የጣሊያን ወረራ ጊዜ ከዛ የመጡ ቃላት ናቸው በጣም የሚያንገበግቡኝ። አሁን ዛሬ እንደጻፍኩት ለምሳሌ አሁን ለምሳሌ ካዛንቺስ ብሎ መጥራት ካዛንቺስ ማለት በዛን በአምስቱ ዓመት ጊዜ እዛው ሰፈር አሁን ካሳንቺስ የምንለው ሰፈር ላይ የነበረው የኢጣሊያዊ ሹም የኢንጁስ ቤት ማለት ነው። ካዛ ኢንጁስ እና አርበኞቹን የታገሉትን ለሀገራቸው የቆሙትን ሰምትን የሞቱትን ሳንጠራበት የእነሱን የሚከታተል የነበረው ሰው የእሱን ስም ነው ዕድሜ ልክ የምንዘክረው እና ያ ነገር ትንሽ ሰር ተሰማኝ ነው የጀመርኩት ማለት ነው። በአብዛኛው የተሰማኝ እሱ ላይ ነው። ሁለተኛ ጽሁፉ ግን እንግዲህ በሂሳብም ጽሁፎች አሉኝ። በአማርኛ ደግሞ እንደዚህ ካልኩ በኋላ ይህንን ከጻፍኩ በኋላ አሁን የ የአማርኛን ደግሞ ጥሩነት ለመግለጽ የአማርኛን ውበት የሚያሳይ ጽሁፍ እያዘጋጀው ነኝ። እሷ አለኝ። ምክንያቱም ወቅሽ የዘምካ ማለት የማዘጋጀው አለኝ። ቀደም ሲል ደግሞ አንድ መጽሐፍ አንድ መጽሐፍ አንብቤ መጽሐፍ መጥቀስ አልፈልግም ስሙን ግን መጽሐፍ በጣም ሲደነቅ ሰማ ነበረ። ግን ጠልቀው ሲያነቡት ደግሞ ብዙ ቦታ ላይ ራሱን በራሱ የሚቀረን ነገር ነበረው እና ስናነብ ተጠንቅቀን ማንበብ እንዳለብን ለማሳየት በዛ መጽሐፍ ላይ ተመርኩዤ የጻፍኳቸው ነገሮች ነበሩ፣ ግን አልወጡም። እስካሁን ቁጭ ያድርጋቸው ተስፋ እናደርጋለን። ይሄ የአነሳ አስተውት ለህትመት እንደሚያበቁ ለሌሎችም፣ እንደሚያጋሩት እርስ ጋር ብቻ እንደማያስቀሯቸው። እኔ ኢትዮጵያ በሚሄድበት ጊዜ የማያቸውን ወጣቶቹ ልጆች በሙሉ እንደ ልጆቼ ነው ማያቸው። ሁሉም በተቻለ መጠን ትክክለኛ አነጋገር እንዲ ናገሩ ለማድረግ እያልኩ እሞክራለሁ። ሌላ አሁን ለምሳሌ እንኳን በቀላሉ አንዳንድ ጊዜ እስቲ ስለዚህ ደግሞ ጉዳይ እናውራ፣ ሲል እንነጋገር፣ በሉ እባካችሁ፣ ወሬ አይደለም፣ ጥሩ ነው ነው እንዋያይ፣ እንነጋገር ብቱ ደስ ይለኛል። እያልኩኝ እላለሁ። እንደዚሁ ደግሞ አንዳንዴ ከተማም ሲሄድ እንደዚሁ አንዳንድ ቦታ ሕዝብ ማመላለሻዎች መሳፈሪያ ላይ መጫኛ እያሉ ምልክት ይደረጋል። እርግጠኛ ነኝ የመጫኛ ምልክት የለም እኛ ሰዎች ነን መሳፈር ነው ብንጫን አንፈልግም። እያልኩኝ እንደቀ ላለው ሌላም ደግሞ አንዳንድ ጊዜ አሁን ይሄ በዛ ላይ እንደጻፍኩት በእንግሊዝኛ ሲጻፍ አዲስ አበባ ሐረር በአብዛኛው የምንጽፋቸው ብዙ ጣኒያን ሲናገሩ አዲስ አበባ ለማለት ነው። አዲስ አባባ በእነሱ አጠራር ነው ስማችን በውጭ የሚጻፈው። እሱ እሱን ነገር አንድ እንድናስብበት። አሁን በፈረንሳይኛ ሲጻፍ አዲስ አበባ ትክክል ይጻፍ። በዛ በዛ መልክ ሰው እንዲያስብበት ከኔ የተሻለ በሙያ ውስጥ ያሉ ሰዎች ስላሉ እነሱን ለማንቃት ብቻ ነው እንጂ የጻፍኩት፣ እነሱ ቢሰሩት የተሻለ እንደሚሆን እርግጠኛ ነኝ። ይሄን ለማንቃት የጻፉትን ጽሁፍ አዲሱ ብዙ አውርተንለት አድማጮች ላይ ያገኙት ይችላሉ። ና ከካዛንቺስ መርካቶን የሚጨምር አንዲት አንቀጽ እናንብብል አድማጮች፣ እናስተዋወቅ እነዚህን የጣሊያንኛ ስሞች ለማስቀረት ሲባል በኔ የልጅነት ዘመን ሰፈሮች በመገናኛ ብዙሀንም ሆነ በህዝብ ማመላለሻዎች ላይ የሚጠቀሱት በኢትዮጵያዊ ስሞች ነበር። ተሳፋሪዎች ግን ለምሳሌ ከኡራኤል እስከ አዲስ ከተማ የሚል የተጻፈበት ዘጠኝ ቁጥር አንበሳ ሕዝብ ማመላለሻ ሲያዩ ከካዛንቺስ ተነስቶ መርካቶ ነው የሚሄደው ማለታቸውን ቀጠሉ። መድረሻቸውን ዛሬም የምንጠራው ያ የመከራ ዘመን ቶሎ ባይቀጭ ኖሮ የኢጣሊያ ሹሞች የኢትዮጵያን ተወላጆች ሁሉ ከሌሎች የአዲስ አበባ ሰፈሮች አስለቅቀው ሊከልሉበት ለነበረው ሰፈር በሰጡ ስም መርካቶ ነው። ዛሬማ ጭራሽ ንግድ ቤቶች ሲሰየሙ ካዛንቺስ ቅርንጫፍ፣ መርካቶ ቅርንጫፍ መባል የተለመደ ሆነ ይላሉ። ስለ እነኚህ ስሞች ትክክለኛ ምንጭ ምን ያህል ሰው ማወቁን እርግጠኛ አደለሁም። ግሩም አድርገው ይተርካሉ። አዲሱ አመስግነን የሚቀጥረው ስትን መለየት ሊኖርብን ነው። እንቀጥላለን። በዚህ አናቆምም። ለዛሬው ግን ዶክተር ሀይሌ ቀበደ ሀይሌ በጣም እናመሰግንዎታለን። ሽኔ ብድኑን ሰሰጣችን ጽሁፉን ስላነበባችሁ በጣም በጣም ነው። ከልብም አመሰግናችሁ። እግዜር ይስጥልኝ። እንደና ይሆኑ አሚንና አሁን ወደ ሁለተኛው ክፍል የፋሲካ እንግዶቻችን ውይይት እንለፍ። አዲሱ እንግዲህ ረፍት አድርገን ተመልሰናል። እንግዶቻችን አሉላ። ምናልባት የመጀመሪያውን ጥያቄ ብዙ ሰው የሚጠይቀው ጥያቄ አለ። አሁን ነጻነት ትዘምራለች፣ ትዘፍናለች። አንድ ሰሞን ትዚህ ላይ እንደሆነ እዚህ ዲሲ ገብርኤል ቤተ ክርስቲያን ድምፃውያን መዝሙር አሰምተው ለቤተ ክርስቲያን እርዳታ የሚሆን ገቢ አድርገዋል። ልክ ነው፣ በዲቪዲም ወጥቷል። ዘፋኞች እንዴት ይዘምራሉ? ደግሞ ምን አለበት? ከሁለቱም ወገን አስተያየት አግኝተናል። ምናልባት ነጻነትም እዛ ጥያቄው ስትወርቅ ትችላለች። ጥያቄ የሚያነሱልሽ ሰዎች አሉ። ነጻነት አንቺ ዘፋኝ ነች፣ ለምን ትዘምር ያለች የመሳሰለ ለነገሩ ሲልሽ ላይ መልሱ ተመልሰዋል። አትክሰሷት ብሎ በጣም ብዙ ሰዎች ናቸው የሚሉት። ይሄ ደግሞ ምንም አይደለም፣ ምክንያቱም እኔ ቤቴ ውስጥ ሆኜ እኮ እግዚአብሔርን አመሰግነዋለሁ፣ ለእግዚአብሔር እዘምራለሁ። ግን አሁን በአደባባይ ወጥቼ ስለዘመርኩኝ ነው መነጋገሪያ የሆንኩት። እቀበለዋለሁ። ቤተክርስቲያንን ላደረገችልኝ፣ እመቤቴ ለሆነችልኝ፣ ለእኔ በችግሬ ጊዜ ለደረሰችልኝ፣ እግዚአብሔር ደግሞ ለእኔ ላደረገልኝ ውለታ መዘመር ሲያንስ ነው አይደለ እንዴ? ከልጅነቴ ጀምሬ የዘመርኩትን ስለሆነ አሁንም ቢሆን እስትንፋሴ እስከምታልፍ ድረስ እዘምራለሁኝ። ለምን ትዘምሪያለሽ ማለት ወደ ብርሃን ቦታ እየመጣን ስንሄድ እንደገና ለምን መጣችሁ ተብሎ ማግሸሽ አይቻልም። ይሄንን ብዙ ጊዜ አስተናግጀዋለሁ አደርጋለሁ። አሁንም ደግሞ ቅድስት ቤተ ክርስቲያናችን ደግሞ ከልጆቿ እርዳታዋን ስትፈልግ ደግሞ ዝም ማለት የለብንም። እግዚአብሔር በሰጠኝ መክሊት ተጠቅሜ ለቤተ ክርስቲያኔ አውላለሁ። ለእኔ ቤተ ክርስቲያኔ ሀገሬ ነች። በዚህ ላይ ደግሞ አስራትም አስራቴ ማድርጌ አውጥቼ በራሴ ገንዘብ አሳትሜ በራሴ ገንዘብ ለዜማ ደራሲ ከፍዬ ለግጥም ለሙዚቀኞቹም ከፍዬ ለሁሉም አድርጌ አሳትሜ ለቤተ ቤተክርስቲያኗ ተጠቀሙበት። አይ ለነገሩ አሉላ ነጻነትን የመሰሉ አርቲስቶች በሚዘምሩበት ጊዜ ለምን የሚሉ ሰዎች ጥያቄ አንስተው አንዱ አርቲስት የመለሰው እስካሁን አይረሳኝም። ለምንድን ነው የምትዘምረው? አንተ ዘፋኝ ነህ ሲለው ጥሩ፣ ማታ ማታ ስታይ ስተኛ መጸለይም የለብኝ ወይ አለው። አይ መጸለይ ማይኖርብህ ይሆናል አለው። ታዲያ መዘመርኮ መጸለይ ነው። አስታውሳለሁ። አግራቀኝ መከራከሪያው ቀደም ብላ ነጻነት እንደገለጸችው ጥያቄ ሁሌም በሄደችበት ሊገጥማት እንደምችል አንስታለች። በአንድ በኩል ኪነ ጥበብ ባለሙያ ሆናችሁ የዓለምን የሰው ልጆችን ሕይወት የሚመለከት ነገር እያደረጋችሁ፣ በዚህ በኩል ደግሞ የቤተ ክርስቲያን ነገር ማድረግ አይችሉም የሚለውን የሚያመጡታሉ። በሌላ ወገን ደግሞ ነጻነት አሳምራ እንደገለጸችው ያለንን ችሎታ መክሊታችን መስጠት እንዴት እንታገዳለን? የሚል ነው። እንግዲህ ክርክሩ ቢቀጥልም እያበረከቱ ያሉትን አስተዋጽኦ ይዘን መነጋገር ይቻላልና ጥሩ ነው። ወደ ፓስተር አብተውና ወደ ዘማሪት አቦነሽ እንሂድ። ፓስተር አብተው እስኪ ንገረን፣ ያንተንም ሽግግር እዚህ ሀገር በሰማኒያ ሰባት አመተ ምህረት ነው የመጣሁት። ከነ አበጋዝ እነ ሄኖክ ጋር ነበር የምሰራው። አሁን ማታ ማታ ዘፍን ነበር እዚህም ና ዘፈንን የወደድኩት ከዘፈን ከማገኘውም ጥቅም አልነበረም። ምክንያቱም እኔ በጣም ትንሽ ከተማ ውስጥ ነው የተወለድኩት እና ልክ ስወለድ ዘፈንን ወድጄ ነው ራሴን ያገኘሁት እና የማደርገው ለፍቅር ነበረ ስለምወደው ማለቴ ነው። ካሴት ከሠራው በኋላ ነው ገንዘብ እንደሚያወጣም ካወቅኩ። ይህን እንዲው ከልቤ መናገር እፈልጋለሁኝ። ሀያ አምስት አመት ይሆናል ካቆም ወደ ጌታ ቤት መጥቼ እግዚአብሔርን ቃል ስሰማ ደህንነት ምን እንደሆነ ስረዳ ህይወት ምን እንደሆነ ስረዳ በመጀመሪያ ደረጃ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ተቀበልኩኝ። ውስጤን ለወጠው ጌታ ህይወቴ የተለወጠ ያንን ዘፈን ለማቆም ፓስተሮች አልነገሩኝም። ከዛ በፊት በጣም ወዳችሁ መንፈሳዊ አባቶች አሉ አላስገደዱኝም። እንዲህ አድርግ እንደዛ አላደርገ እኔ ትዝ ይለኛል ቅዳሜ ማታ ነው የኔን ዘፈን ጀመረ። አበጋት ነበር የሚጫወተው። እኔ ግን የመጨረሻ ለማን ለበዛ ለባለቤቱ ከዛሬ በኋላ ዘፈን አቁሜያለሁ ብዬ ልለው ነው የሄድኩት። እንደዚያ ብዬ ነው የወጣሁት። በሰላም ማለቴ ነው። ሰው አስገድዶን ሳይሆን ምንድን ነው፣ እኔ ማለግባ አሁን ኢትዮጵያዊ ነኝ። ለአገሬ ከምዘፍን እንኳ ያቺን አገር ለሰጠኝ እግዚአብሔር እዘምራለሁ። ለእናቴ አንድ የዘፈንኩት ዘፈን ነበር። ስለ እናቴ ከምዘፍን እቺን አይነት እናቴ ሰጠኝ እግዚአብሔር በዙፋኑ አለ፣ በዚያ ድምፅ ለሱ ክብርን እሰጣለሁ። ያንን ነገር በህይወታችን ውስጥ ሲከናወን ነው ሰው የሚለወጠው። ችግሩ እንደዚህ ነበር ነው የሚለን በዚህም አገር በሶስት ቋንቋ ሰብካለሁ፣ በኦሮምኛ ሰብካለሁ፣ በእንግሊዝኛ ሰብካለሁ አስተምራለሁ። ዝማሬ ደግሞ በብዙ ቋንቋ በአማርኛ፣ በትግርኛ፣ በጉራግኛ፣ በውላይትኛ፣ በአደይኛ፣ በአረብኛ፣ በስዋሂሊ በሁሉ በመናገር ደረጃ ግን ሶስት ቋንቋዎች ነው አለ። የምታስተምር ና ምትናገር ደረጃ ሶስት ቋንቋ ነው። ነጻነትን ለምን ዘመርሽ ልትባይ ትችያለሽ? ወይ እንዳልኳት ሁሉ አንቺም ደግሞ አርቲስት እንደሆንሽ እየዘፈንሽ መዘመር ትቺ ነበርኩ ያለሽ ሰው አልገጠመሽም? ብዙ ጊዜ እኔ በጉራጊኛም በኦሮምኛም በወላይትኛም በተለያየ ቋንቋ የኢትዮጵያን ባህል ዘፍኛለሁ። ያለው ብዙ የአድናቂዎቼ አምርረው ሁሉ የጠየቁኝ አሉ። ከሌ ዘፋኝ ትሆናለህ ከሌ እንደዚህ ትሆናለ ብለን አይደለም የተወለድን ነው። እኔ ዘፋኝ እንደመሆን አላውቅም ነበረ። በድንገት ነው ዘፋኝ፣ ሳላውቅ ነው ከትምህርት ቤት ተመርጬ ወደ ማዕከላዊ ድሮ ክብር ዘበኛ ወደሚባለው ቀጥታ ፕሮፌሽናሎቹ ጋር ከትምህርት ቤት የተቀላቀልኩ እና ሳቁም ግን ቅድም አንተ ገልጽኸው ነበረ ገብርኤል በተዘጋጀው ዝማሬ ላይ እኔም አንዷ ተሳታፊ ነበርና እዛለታ እዛ ምንድን ነው የተሰማኝ? እዛ ወደ ምህረቱ ላይ ሆኜ ስዘምር ህዝቡ ያለቅስ ነበር። እኛ ስንዘምር እንዴ! እኔ አልኩኝ በእውነት ዘፈንን። በድንገት ነው ዘፋኝ የሆንኩት። ዝማሬን ግን ተመኘሁት። ለምንድን ነው የተመኘሁት? ሰው በዝማሬ ከእግዚአብሔር ጋር የሚገናኝ ከሆነ በሰጠኸኝ ድምፅ እንድዘምር ትቀድልኝ ብዬ እዛው አውደ ምረት ላይ ነው የለመንኩት። እግዚአብሔር ቤተሰብ አለኝ፣ የአራት ልጆች እናት ነኝ። የምተዳደረው በዘፈን ነው። ምንድን ነው ማረግ ያለብኝ ዘማሪ ለመሆን የሚለውን ነገር ከዛን ቀን ጀምሮ አሰብኩበት። ስድስት ዓመት ፈጅቶብኛል። ከዛ በኋላ ዝም ብሎ ቀጥታ ዘማሪ አልሆንኩም። ምክንያቱም ልጅ ይዞ ቤተሰብ ደግሞ እንረዳለን የኛ ኢትዮጵያውያኖች እና በአንዴ መለወጥ በጣም ከባድ ነው ግን እግዚአብሔር ሲጠራ የእውነት የተማረኩበት መድረክ እና አውደ ምረት እዛ ላይ ነው። መቁረጥ አቅቶ ግን ስድስት አመት ፈጅቶብኛል። የቆረጥኩት ግን ቨርጂኒያ አንድ ሬስቶራንት ሰራ ነበር፣ እናት ሪስቶራንት የሚባል ሰውየው አያውቅም ነበር ሁለት አመት ዘፍኛ አለው፣ እዛ እና የዛሬ ወር ጊዜ ሰጣለው። ሰው ፈልግ አቆማለሁ ነው ያልኩት። ለአዲስ አመት ነበር፣ እንዴት በአዲስ አመት ሳለይ ለአዲስ አመትን እሺ ይሰራላለሁ። ከዛ በኋላ ግን ዘፋኝ ፈልግ፣ እኔ ዘማሪ ሆናለሁ አልኩት። የመጨረሻ መድረኬ ኦክላንድ ነበር። አስታውሳለሁ ወደ አራት ሺህ ህዝብ ያለበት እዛ ላይ መሀሙድም ነበር። አጋጣሚ ሰዎች እየመጡ እኛ ባላገሩ እንወደዋለን፣ እኔ በሱዳን ነው፣ እኔ በኬንያ ነው የመጣሁት። ብዙ ትዝታ አለኝ። ወላይትኛሽን፣ ጉራጊኛሽን ሲሉኝ ባባው ያ የመጨረሻ ዘፈን ማቆሚያ ቀኔ ነበር እና በኋላ ግን እንዴት ነው ግን እኔ ዝም ብዬ ካቆምኩኝ እኮ እየባባው ልመለስ እችላለሁ። ለእግዚአብሔር ደግሞ ቃል የገባሁት ዘፈን አቁሜ ሙሉ ጊዜን ቀሪ ዘመኔን ላን ተዘምራለሁ ብዬ ነው። እንዴት ሆናለው ብዬ ስባባ መመስከር አለብኝ፣ ወጥቼ መናገር አለብኝ አልኩኝ እና ዘፈን ከጨረስኩ በኋላ ዛሬ አልኩኝ። በአዲስ አመት ነው ብዙ ህዝብ ነበረ። ዛሬ የመጨረሻ እኔና እናንተ ከእንግዲህ በኋላ በዘፈን ሳይሆን በዝማሬ ነው የምንገናኘው። ስለዚህ ዛሬ ጀምሮ እግዚአብሔር ይህንን ድምፅ የሰጠኝ ሀያ አራት አመት ዘፍኝ አለው። ከእንግዲህ ደግሞ እሱ የፈቀደልኝን እድሜ ሳመሰግን ልኖር ቃል ለእግዚአብሔር ገብቻ አለው እና ዛሬ ጀምሮ በዘፈን አንገናኝም በዝማሬ ነው ብዬ ስል መጀመሪያ ሰርቼ ነበር ህዝቡ ይቀየማል ብ በኋላ ህዝቡ በልልታ ነበር የተቀበለኝ እና በጣም ደስ አለኝ። በቃ ከዛን ጊዜ ጀምሮ ይኸው እያገለገልኩ ነው። ብዙ ታሪክ አለኝ ያልከው ጊዜ ልላራዝም አልፈልግም። ደስ ብሎኛል። የማሬ ሲዲ ይኸው ቁጥራ እንዳሳትም ያለው እግዚአብሔር ለቁጥር ሁለት እንዲያበቃኝ እለምነዋለሁ። በእርግጥ ከዛ በኋላ ብዙ ፈተናዎች ገጥመውኛል፣ ግን እግዚአብሔር ደግ አምላክ ነው። ውስጤን ስላሳረፈው በውስጤ ደስተኛ የህሊና ሰላም ስላለኝ ምንም ነገር ቢደርስብኝ እንድቋቋመው እግዚአብሔር ረድቶኛል እና ደስ ብሎኛል። የሶስቱ እንግዶቻችን ውይይት አዝናኝ መረጃ ሰጭም እንደሆነ እንገምታለን። ፓስተር አብተው ከበደ በጣም እናመሰግንሃለን፣ ነጻነት መለሰ፣ እንዲሁም ደግሞ ዘማሪ አቦነሽ አድነው ሴርስጥልን። መልካም በዓል መልካም በዓል መልካም በዓል። እናንተም ለዚወይ እኛንም ከተለያየ ቦታ አገናኝታችሁ ለዚህ ዝግጅት ስላበጣችሁን በጣም እናመሰግናለን። መልካም ፋሲካ እግዚአብሔር ይስጥልን። ብርሃነ ትንሳኤውን አደረሳችሁ። በዓሉ በዓለ ፍስሃ በዓለ ጤና እንዲሆንላችሁ እንመኛለን። ወደ አዲስ አበባ ልንሻገር ነው። ወደ ሸገር በሸገር ንጉሴ አክሊሉ ተራውን እየጠበቀ ነው። እንዴታ መሸህ ንጉሴ፣ እንኳንም አደረሰ እንኳን ጾሙ ልጋውን ፈታልን። ንጉሴ ምን አለ ዛሬ? ንጉሴ አሉላና አዲሱ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ላለሁ የትንሣኤን ያህል ደስታ የሎሚን ያህል ሽታ፣ የስንደዶን ያህል ልምላሜ፣ የማቱሳላን ዕድሜ ከክፉ ዘመቻ ከሚነቀንቅ ኮርቻ እግዚአብሔር ሁላችንን የሚጠብቀን እያልኩ መልካም ምኞቴ ንገልጻለሁ። ወደ ዛሬው ዝግጅቴ አልፋለሁ። የዛሬው እንግዳዬ አባ አስራት ደስታ ናቸው። የማኅበረ ቅዱሳን አባልና እዚያም በስራ ላይ የሚገኙ የሃይማኖት አባት ናቸው። በዚህ በበዓሉ ዙሪያ በሰሙነ ህማማቱ ዙሪያ አንዳንድ ነገሮችን አንስቼባቸው ተወያይተናል ዛሬ እንግዲህ አድማጮቼ ትንሣኤ ነው የደስታ ቀን ነው ፋሲካ ነው። እኔ ደግሞ የደስታን ልጅ ይዤላችሁ መጥቻለሁ። አስራት ደስታ፣ እንደው አባ አስራት እርጅና መጣ እንዴ? እንዴት ነው እንደው፣ ሽበቱ ሉ የት ይቀራል? ንጉሴ ማርጀታችን አልቀረ። በጣም ጥሩ። አባ አስራት፣ ይሄ ሰሞን እንዴት ነው? ምንድን ነው ይሄ የምንለው ሰሙነ ህማማት? ያለፈውን ሰሞት እስቲ ከዛ እንነሳ። ከሰሙነ ህማማቱ ሰሙነ ህማማት ከወሳይና ከዘጠኝ ሰዓት ጀምሮ እስከ ትንሣኤ ሌሊት ስድስት ሰዓት ድረስ ያለው ሰሞን ሰሞነ ሕማማት ይባላል። ይህ ሰሞነ ሕማማት የጌታን ሕማሙን መከራውን፣ ግርፋቱን፣ ስቅላቱን፣ መንገላታቱን የምናስብበት ነው። እያንዳንዱ የሚታወስበት ቀን አለ። በእርግጥ አለ። እሁድ ሆሳይና ነው። ሰኞ መርገመ በለስ ይባላል። ጌታ ፍሬ ስላጣባት የረገማት በለስ አለች። የእሷ የሚታወስበት ሁለተኛው ማክሰኞ ነው። ማክሰኞ የጥያቄ ቀን ወይም ተስእሎተ እግዚእ ይባላል። ጌታን ልዩ ልዩ ጥያቄ የጠየቁበት ገበያ ትፈታ ዘንድ ማ ስልጣን ሰጠህ እያሉ ጥያቄ የጠየቁበት። ረቡዕ ምክረ አይሁድ አይሁድ ኦሪት ከምትጠፋ ወንጌል ከምትጠፋ አንድ ሰው ብናጠፋ ይቀላል ብለው የመከርበት የዶለቱበት ጸሎተ ሐሙስ ይቀጥላል። ጸሎተ ሐሙስ ጌታ በጌቴ ሰማኒ ሶስቱን ሐዋርያ ጴጥሮስን ያዕቆብንና ወንድሙን ዮሐንስን ይዞ ሄዶ በአጸደ ሐምል የጸለየበት፣ ሁለተኛ ደግሞ ሕጽበተ እግር ራሱ ዝቅ አድርጎ የሐዋርያቱን እግር ያጠበበት፣ ሶስተኛ ታላቁን ሚስጥር ሚስጥረ ቁርባንን የሰራበት። ይህንን ኅብስት አንስቶ ባርኮ ቅድሶ አክብሮ ስጋዬ ነው ነገ በመልክተ መስቀል ሚስ ይህንን ብሉ፣ ጽዋውንም አንስቶ ባርኮ ቅድሶ ይህንን ጽዋ ጠጡ፣ ነገ በመልክተ መስቀል የሚፈተው የአዲስ ስርአት ደሜ ነው ብሎ የአዲስ ስርዓት የሆነውን ቅዱስ ቁርባንን የሰራበት ቀን ነው። አርብ ስቅለቱን የምናስብበት ነው። ይኸውም ካህናት ሐሙስ ሌሊት ለአርባ ስድስት ሰዓት ጀምሮ እስከ ቀኑ አስራ ሁለት ሰዓት አርብ ድረስ ጌታ ስቅለቱን የሚያስቡበት የሚሰገድበት፣ ዳዊት፣ ውዳሴ ማርያም እየተደገመ ነገረ ስቅለቱን የሚያወሱ ምንባባት እየተነበቡ ከኦሪት፣ ከነቢያት፣ ከሌሎቹን እነ መጽሐፈ ዶርሆ የሚባሉ አሉ። እነኝን ሁሉ እየተነበበ ግብረ ሕማማት እየተነበበ ከዚህ በኋላ ዘጠኝ ሰዓት ሲሆን ካህናት ምእመናንን በወይራ ቅጠል ቸብ ቸብ እያደረጉ አርባ አንድ ስግደት አስራ ሁለት አቡነ ዘበሰማያት ይሰጣሉ። የቸብ ቸቡ ጌታ ስድስት ሺ ስድስት መቶ ስልሳ ስድስት ጅራፍ መገረፉን ለማሰብ ነው። አርባ አንድ ስግደት ይሰጣል። አርባ ነው መቼም ሰው አርባ ጅራፍ ይገረፋል ይባላል። አርባ አንድ የሚሉት አንዷ ትርፏ ተሳሳትን እያሉ ስድስት ሺ ስድስት መቶ ስልሳ ስድስት ጅራፍ ገርፈውት ነበርና የዛች እየቀጠሉ እየቀጠሉ ለመግረፋቸው ምሳሌ ነው። ከዚህ በኋላ ንሴብሆ ተብሎ ይሁዳ ተረግሞ የዳዊት መዝሙር አንድ ፍኖቶ ሙሰ ለሀጣን ትጠፍ እያሉ ጠዋፍ በመቋሚያ ላይ አድርገው በምሳሌ ይሁዳ ያችን ጥለው መቋሚያ በመቋሚያ ቀጥቅጠው ሕዝቡን ንሴብሖ ስቡሕ ዘተሰብሐ እግዚአብሔር እናመስግነው ምስጋናው ገንዘቡ የባህሪ ገንዘቡ ነው እና እያሉ ሕዝቡን አስደስተው ዲያብሎስ ተቀጠቀጠ፣ ክርስቶስ ነገሰ በመስቀሉ፣ ዓለምን ዋጀ በደሙ ዓለምን ዋጀ ዓለምን አዳነ እያሉ ምስራች ተናግረው ወደ ሕዝቡ ወደ ግቢቱ ሰርሆት ሕዝብ ይሆናል። በእነዚህ ከሰኞ እስከ አርብ ባሉት ቀናት ሰላምታ መሰጣጠት፣ እጅ መጨባበጥ፣ አባቶችም መስቀል ማሳለም፣ እነዚህ እነዚህ ነገሮች የሉም በዛ ወቅትና አባ ስራት ደስታ፣ በእርግጥ ትክክል ነው። በዚህ በጾመ ሕማማት መስቀል መሳለም የለም። መስቀል በሮማውያንና በአይሁዳውያን ያገዛዘመን የተረገሙ ሰዎች የሚሰቀሉበት የመርገም ምልክት ነበር። በዚህ ምክንያት ያንን የዘመን ኦሪቱንም ስራ በማሰብ ነውና የምንሰግደው ክርስቶስ እስከተሰቀለበት ድረስ መስቀል መዳኛ ሳይሆን መቅጫ መሆኑን በማሰብ አንሳለም። ክርስቶስ በተሰቀለ በኋላ ግን በደሙ ዋይቶታል፣ ዙፋን አድርጎታል እና ከዚያ በኋላ ከትንሳኤ በኋላ ክርስቶስ ተንሥአ ሙታን በዓቢይ ኃይል ወሥልጣን ብሎ አዋጅ ከታወጀ በኋላ እንሳል ማለት። ይሄስ እጅ መነሳሳት እሱ ይሁዳ ጌታን አሳልፎ የሰጠበት ምልክት ነው። መልኩ ከዮሐንስ ወልደ ነጎድጓድ ጋር ይመሳሰል ነበርና እንደምን አውቀን እንይዘዋለን? ብለው ሄጄ እኔ ሰላም ላንተ ይሁን መምህር ሆይ ብዬ ጉንጩን እስመዋለሁ፣ ያን ጊዜ እጃችሁን ጫኑበት ብሏቸው ነበርና በመሳም አሳልፎ ሰጥቶታል። በሚል እኛም በዚህ ስለዚህ በሰውን ህማማት አይነሳሳምም። ጥሩ እንግዲህ እስቲ ወደ ትናንቱ ቅዳሜ ቅዳሜ ስዑር እንመለሳባ። ስራት በቋንቋችን ከሄድን በሳቱ ሰ ከተጻፈ ስ የሚለው ፊደል በሳቱ ስ ከተጻፈ ለምለሙ ቅዳሜ ያሰኘዋል። ለምለሙ ቅዳሜ ያሰኘው በኖህ ዘመን የጥፋት ውኃ በሆነ ጊዜ ኖህ እርግብን ላካት የመሬቱን መድረቅ አዝረጁ መብቀል እንድትመለከትና ምስራች ይዛ ትመጣ እንደሁም ብሎ ልኳታል። እርግብም መሬቱ ደርቆ ውሀው መጦ አይታለች። ያንን ከዚያ ቆጽለ ዘይት ይላል የወይራ ቅጠል በአፏ ይዛ የምስራች ይዛን ለመታለች። ያ ለምለም ነው። ለምለም ቅጠል ነው። ዛሬም አባቶች ቅጭማ ይዘው ያዞራሉ። በቅዳሜ ስዑር በንጉሥ የሆነ እንደሆን የተሻረ ቅዳሜ ማለት ነው። ይሄ ሶስቱ ግን አ ባለ ሶስቱ ግር በሲሆኑል የተሻረ ነው። አ ስዑር፣ ይሄ ማለት እንግዲህ ቅዳሜና እሑድ ውሎ አይዋልም ጾም። ጌታ ግን በከርሰ መቃብር ሶስት መዓል ሶስት ሌሊት ስላደረ የጌታን ትንሣኤ ሳናይ አንቀም ስምህል ብለው ሐዋርያው ያዕቆብ ኤጲስቆጶስ ዘኢየሩሳሌም የሚባለው እሱ ጀመረው ነው የሚባለው። አዎ፣ በጾም የተሻረ ቅዳሜ ለማለት ነው። ክቡራትና ክቡራን አድማጮች፣ ዛሬ መሰናዶ እያገባል። በድጋሜ መልካም በዓል፣ መልካም ፋሲካ። ቀጣዩን ዜማ እስከ ዜና ማጠቃለያ እንድታደምጡ ጋብዘናል። ደውሉልን ለራዲዮ መጽሔት እያላችሁም ጻፉልን። ቴሌላይን ቤግ በቅንብሩና በምሪቱ እኔ አሉላ ከበደና እኔም አዲሱ አበበ ሰላም እንላለን። አብተው ከበደ ይዘምርልናል። genya wake up money is a genya kota aman lijan qab majooda ala kujamira dirang genya si kamera goftaniazofta genya wake up money is a genya Satan, I'm a my children <muchas> Both አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ዛሬ ጠዋት በናይሮቢ ኪኪዩ ዩኒቨርሲቲ ቅጽር ግቢ ውስጥ የፈነዳ የኤሌክትሪክ ማከፋፈያ ጋን ያስተጋባው ከባድ ድምፅ ሌላ የታጣቂዎች ጥቃት መስሏቸው በድንጋጤ ሲሯሯጡ ከወደቁ ተማሪዎች አንዱ ሕይወቱ አልፏል። ዛሬ በደረሰው ፍንዳታ ተደናግጦ ሲሸሹ ከወዳደቁ ተማሪዎች መካከል ከመቶ በላይ ሌሎች ጉዳት ደርሶባቸዋል ተብሏል። የአልሻባብ ነውጠኛ ቡድን ታጣቂዎች በቅርቡ በጋሪሳ ዩኒቨርሲቲ ኮሌጅ ላይ ጥቃት ከፍተው 148 ተማሪዎችን መግደላቸው አይዘነጋም። በናይጄሪያና በናይጄሪያ የአካባቢና ምክር ቤታዊ ምርጫ በበርካታ ስፍራዎች ችግር መፈጠሩ ከተዘገበ በኋላ የድምፅ መስጠቱ ጊዜ ተራዝሞ ዛሬም እንዲቀጥል ተደርጓል። በዚህ ምርጫ ሕዝቡ 36 የክፍለ ግዛት አስተዳዳሪዎችን ለመምረጥ ድምፁን ይሰጣል። የተሳታፊው ብዛት ግን ፕሬዝደንቱን ለመምረጥ ከወጣው ህዝብ ብዛት ጋር ሲታይ በጣም አነስተኛው ነው ተብሏል። የቀድሞ ፕሬዝደንት ጉድላክ ጆናታን በሰላማዊ የሥልጣን ሽግግር ቢሯቸውን ሲያስረክቡ የመጀመሪያው ናይጄሪያዊ ርዕሰ ብሔር ሆነዋል። ሳዑዲ አረቢያ በጎረቤት የመን በቴህራን በሚደገፉ የሁቲ ሽያ ተዋጊዎች ላይ የምታካሄደውን የአየር ድብደባ እንድታቆም ከኢራን የቀረበላትን ጥሪ ዛሬ ውድቅ አድርጋለች። የኢራኑ ከፍተኛ መሪ አያቶላ አሊ ሐሜኔ ባለፈው ሳምንት ሲናገሩ በሪያድ መሩ ጣምራ ኃይሎች የሚካሄደው የቦምብ ድብደባ በሰብአዊ ፍጅት የሚያስጠይቅ ወንጀል ነው ብለዋል። የሳውዲ ውጭ ጉዳይ ሚኒስትር ሳውድ አልፋይሳል ግን እኛ ወደ የመን የሄድ ነው ለራሳችን ጥቅም ሳይሆን ህጋዊውን የፕሬዚደንት አብድራቡ ማንሱር ሃዲ መንግስት ወደ ስልጣን እንዲመለስ ለመርዳት ነው ብለዋል። ኢራን ደግሞ ለየመን ኃላፊ አይደለችም ሲሉም የሳውዲው ዲፕሎማት ተችተዋል። የየመኑ ፕሬዚደንት በሀገራቸው የተፈጠረውን ትርምስ ሸሽተው በአሁኑ ወቅት የሚገኙት ሳኡዲ አረቢያ ውስጥ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ታሪካዊውን የፊት ለፊት ግንኙነት ከኩባዊ አቻቸው ራውል ካስትሮ እንዲሁም ለመጀመሪያ ጊዜ ከቬኔዙላው ፕሬዚደንት ኒኮላስ ማዱሮ ጋር ከተወያዩ በኋላ ወደ ዋሽንግተን ተመልሰዋል። ኦባማ በፓናማ ከካስትሮ ጋር ያደረጉት ንግግር በዩናይትድ ስቴትስ ለፕሬዚደንትነት ለመወዳደር ከቀረቡ አብዛኞቹ ሪፐብሊካን ጠንካራ ትችት ቀርቦበታል። ዜናው አበቃው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገ ሰኞ፣ በቅድሚያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅታችን፣ በመደበኛው ደግሞ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራም መልሰን እስከምንገናኝ ያስተናገድናችሁ አሉላ ከበደና ከፕሮዲሰሩ ቴሌላይን ቤከር ኔም አዲሱ አበበ። ሰላም ደህና ደሩ። መልካም ፋሲካ።